ሁለቱም ሚያዝያ 6 2011 ዓ ም በአሶሳ ዞን ወደ ብልዲግሉ በተባለ አካባቢ ስድስት የሚሆኑ የድርጅቱ አመራሮችና ባሎች መታሰራቸውንና የራሳችንን አርማ እንዳንሰቅል ተከልክለናል ሲሉ የድርጅቱ ዋና ጸሐፊ የሆኑት አቶ አብዱራሂም መሰን ለዲደብሊው ተናግሯል። በአሁኑ ሰዓት ነጻ የመደራጀት የመሰብሰብ አላማ የመራመድ ሁሉ ነጻ ድል ነው። በአሁኑ ኢትዮጵያ ውስጥ ያለው ኮንዲሽን ይሄ ነው። ነገር ግን አሁን እዚህ ላይ በጣም አስቸጋሪ ነው። ቤጉዲባ እንደ መንግስት ነፃነት እየሰጠን አይደለም። እኛ እኛ የተደራጀን ነው። ራሳችን አጠናክረን የተደራጀን ነው። በየወረዳው በየቀበሌውን እንቅስቃሴ ያደረግን ነው። አዲስ በት ቤት የምንከፍተው በየወረዳ በአሁኑ ሰዓት ማለት ነው። አዲስ በት ቤት ስንገፍት የራሳችን ባንዲራ የራሳችን አርማ ማለት ነው የኢትዮጵያ መንግስት ባንዲራ ጎለጎን እንዲሁም የክልሉ መንግስት ባንዲራ ሶስት ባንዲራዎች ነው። ምናውለ በሊቦ የምንሰቅለው ማለት ነው ይሄ ይገድጉዳል። በጽሁፍም ሰው ነው የሚሰጡት አንዳንድ ወረዳ ላይ በጽሁፍ ሌላው ጽሁፍ ማይሰጥ ደግሞ በቃሉ የሚያስፈራሩ። ቤጉዴ ባሙ ሌላ ፓርቲ መሰረት ዞሮ ዞሮ ህዝባቸው ነው የሚሰራው። እነዚያን ሰባ ነው ያለን። አዲስ ፈት ቤት ስንገፍ ስጥር ስደረግላቸው ወደ ላይ አልመጡም እነሱ። ሌሎች መገሌዎች የተጠሩት መጠዋል፣ እነሱ ቀሩ አልመጡ በኋላ እስከ አራት ሰዓት ተጠብቀው ስላልመጡ ወዲያውኑ ባንዲራው ተሰቀለ። አምስት ሰዓት አካባቢ ማለት ሰዓት ልዩነት ቆይተው ማለት ነው በራሳቸው መጡ። ሲመጡ ባንዲራው አውረዱ። ሌሎችንም የሚያዛ የነበሩ አባላት ልቃንበሩን እና ሌሎች አባላትን ይዘው ከዚህም በተጨማሪ ሆሞሻ፣ ኩምሩክ እና ባምባሲ በተባሉ ወረዳዎች የድርጅቱ አባሎች በሰላማዊ መንገድ ውይይት በሚያደርጉበት ወቅት ከፍተኛ ጫና እንደሚደርስባቸውም አመልክተዋል። የክልሉ መሪ ድርጅት የቤኔሻንጉል ሕዝቦች ዲሞክራሲያዊ ፓርቲ ቤጉዴፓ የክልሉ መንግስት ከተፎካካሪ ድርጅቶች ጋር በተስማማበት በጋራ መግባቢያ ሰነድ መስራት እየሰራ እንደሆነ እና በክልሉ በህጋዊ መንገድ የሚንቀሳቀስ ማንኛውም ግለሰብም ሆነ ቡድን በፖለቲካ ተሳትፎውም ሆነ አባልነቱ የታሰረ የለም ብሏል። በአሶሳ ዞን ኢፓ ቅርንጫፍ ጽሕፈት ቤት ኃላፊ የሆኑት አቶ ዑስማን አህመድ ታስሯል ስለተባሉት የድርጅቱ አባሎችና ይደርስብናል ስላሉት ሰብአዊ መብት ጥሰትን አስመልክቶ ተከታዩ ምላሽ ሰጥተዋል። በደረሰን መረጃ መሰረት የግለሰብ ቤት ውስጥ ይህን ግለሰብ ይህን ቤት ለማ ሊያክራይ ሰርተው ምንም ያለምንም እሱ ፍቃድና ያለ መንግስትም ፍቃድ እዚያው አካባቢ ኦፊስ እንክፈት የሚል ዝም ብሎ በስሜት የግለሰቡ ቤት ውስጥ ኦፊስ አድርገው እዛው ፊት ለፊት ደግሞ ቆፍሮ ሰንደቅ ዓላማውን ሰቀሉ ነው የሚባለው። ስለዚህ ይህ ምናልባት ድርጅት ጋር የሚገናኝ ጉዳይ አይደለም። ግለሰቡ ለምንድነው እንደዚህ ቤቴን የምታደርጉት ብሎ ተነስቶ ነው ግለሰቡን የከሰሳቸው እንጂ ድርጅቱም ወይ እዛ የወረዳ መንግስት እነዚህ ተፎካካሪ ፓርቲ ናቸው፣ ጥፋተኛ ናቸው ብሎ ወደዚያ ሄደበት ምንም ምክንያት። ምክንያቱም ግለሰብ ነው የከሰሳቸው። ግለሰቡ ባቀረበው ክስ መሰረት ፖሊስ ተነስቶ እንግዲህ በህግ አግባብ የወሰደው እርምጃ ሊኖር ይችላል። የቤኒሻንጉል ሕዝቦች ነጻነት ንቅናቄ ለሰላምና ለዲሞክራሲ ድርጅት የትጥቅ ትግል ይመራበት ከነበረው ኤርትራ ከአምስት ዓመት በፊት ነበር በሰላማዊ መንገድ ለመታገል ወደ ሀገር ቤት የተመለሰው። ለዲ ዘገባ ነጋሻ ደሳለኝ ከአሶሳ